በማዕከላዊ ኢትዮጵያ ክልል በስልጤ ዞን ሁለት ወረዳዎችና በማረቆ ልዩ ወረዳ አንድ ቀበሌ በተከሰተ የጎርፍ አደጋ ከስድስት ሺህ በላይ ሰዎች መፈናቀላቸውን ተጎጂዎችና የአካባቢ ነዋሪዎች ለአሜሪካ ድምፅ አስታውቁ። በስልጤ ዞን ስልጢ እና ምስራቅ ስልጤ ወረዳዎች የተከሰተውን የጎርፍ አደጋ መንስኤ ለመስኖ አገልግሎት ተብሎ በማረቆ ልዩ ወረዳ የተገነባ ኢዳንሾ ልንጫ የተሰኘ ግድብ በከፍተኛ ደለል መሙላቱ ነው ሲሉ ነዋሪዎች ተናግረዋል። የማዕከላዊ ኢትዮጵያ ክልል የአደጋ ስጋትና ሥራ አመራር ኮሚሽነር ማዕረግ ሚራቲዎስ በአደጋው ከአንድ ሺህ በላይ አባውራዎች መፈናቀላቸውን አረጋግጠው ለተፈናቀሉ ሰዎች ሰብአዊ ድጋፍ እየቀረበ ነው ሲሉ ተናግረዋል። የዚህን ጉዳይ ዝርዝር ዮናታን ዘብዴዎስ ከሐዋሳ አልኩልና። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ስልጥና ምስራቅ ስልጥ ወረዳዎች ከስድስት በላይ ቀበሌዎች ሰሞኑን የጣለውን ከባድ ዝናብ ተከትሎ በተከሰተው የጎርፍ አደጋ እስካሁን ከአንድ ሺህ በላይ ቤቶች በጎርፍ መዋጣቸውን ነዋሪዎች ለአሜሪካ ድምፅ ተናግሯል። ጎርፉን ተከትሎም ከስድስት ሺህ በላይ ዜጎች ከቤታቸው መፈናቀላቸውንም ተጎጂዎችና ነዋሪዎች አስረድተዋል። በስልጥ ወረዳ የጎፍላላ ቀብረ ነዋሪ መሆናቸውን የገለጹት አርሶ አደር ወርቅቾ ስሩር ከስምንት ልጆቻቸው ጋራም መፈናቀላቸውን ገልጸዋል። ከስድስት መቶ ሀምሳ በላይ አባወራዎችም በአንድ ትምህርት ቤት መጠለላቸውን አርሶ አደር ወርቅቾ አብራርተዋል። ከእንስሳቱ ቁጥር የለውም የጠፋ ማሳ ቁጥር እንደውም፣ የፈረሰ ቤት ምኑ በጣም አስጊ ነው። ተፈናቅለን በየከተማው ነው ያለ ነው። በጎሮ ቤት ትምህርት ቤት፣ በቀበሌ ትምህርት ቤት ትንሽ ከፍታ ነበራት ትምህርት ቤቷ፣ በሷ ተጠልሎ ነው አለ። በርካታ ሰዎች የተፈናቀሉባቸው ቀበሌያት ጎፍላላም፣ አሹቴም፣ ሰዳጎራ፣ ምስራቅ እየቆጨ፣ ምዕራብ እየቆጨ እና ባሎ ቀሪሳ እንደሆኑም አርሶ አደር ወርቅቸው ጠቁመዋል። አቶ አህመድ ሸዋ ሞሎ የተባሉ የወረዳው ነዋሪ በበኩላቸውም የጎርፍ አደጋው መንስኤ በማረቆ ልዩ ወረዳና በስልጥ ወረዳ ዋሳኝ ቦታ ከአመታት በፊት የተገነባ ግድብ ነው ሲሉ ተናግሯል። ከዚህ በፊት በአካባቢው በከፍተኛ ስፍራዎች ላይ ከባድ ዝናብ በምትጥልበት ወቅት የሚፈጠረው ጎርፍ ማረቆ ልዩ ወረዳን በማቋረጥ ዝዋይ ሀይቅ ይፈስ እንደነበረው ነው የተናገሩትም። ዞን ማረቆ የሚባል ወረዳ እዚህ በፊት ለመስኖ ተብሎ የተገደበ በግድብ ነበረ። ያ ግድብ አገልግሎት የሰጠ ነው። አስር አመት ሆናል። አገልግሎቱን አቋረጠ እና ይሄ ጎርፍ ወደ መቂ ዙባ ነበር የሚሄደው እና ያ እንትን ተዘግቶበታል፣ በግድቡ ምክንያት ማለት ነው። የስምንት ልጆች አባት የሆኑት አቶ ወርቅቸውም ተፈናቃዮች እርዳታ እንደሚያስፈልጋቸው ተናግረው ከምንም በላይ ግን ዘላቂ መፍትሄም እንደሚያስፈልጋቸው ጠይቀዋል። ከዚህ በፊትም አጥንቶት ዘላቂ መፍትሄ ይሰራል ብሎ ተጀምሮ ነበር። ሳይጠናቀቅም ጎርፍ እንትን ግድቡን ሻፍሻፉን አንስቶ መስፋት ቢቀረውም ሳያጠናቅቁትም ወጡ። ስባጀት ተመድቦ ቢሰራ እኛ ዘላቂ መፍትሄ እናገኛለን። ጊዜያዊ ደግሞ እርዳታ የምንበላው የለንም፣ ምንለብስ የለንም። ለከብቶቻችን መኖ ያስፈልጋል። ለልጆቻችን የሚለብሱትን ማሩበት አንድ ነገር የለም። በቃ አልቆ አስር ዓመት ፈቀቀናዋለ ነው። በሁለቱ ወረዳዎች የተከሰተው የጎርፍ አደጋም አርሶ አደሮችን ከማፈናቀሉ በተጨማሪ በአንድ ሺ ሁለት መቶ ሄክታር መሬት ላይ የነበረ የበቆሎ፣ የስንዴ፣ የማንጎም የፓፓይና የቡና ምርት ሙሉ በሙሉ ማውደሙንም አቶ አህመድ ጠቁሟል። በቆሎ፣ ስንዴ፣ ጋብስ፣ ፓፓያ፣ ማንጎ አበቃቶ ያለው ነገሮች በሙሉ ወድመዋል። የማዕከላዊ ኢትዮጵያ ክልል የአደጋ ስጋት ስራ አመራር ኮሚሽነር ማዕረጉ ማቴዎስ በአደጋው ከአንድ ሺህ በላይ አባወራዎች መፈናቀላቸውን አረጋግጠውም ለተፈናቀሉ ዜጎች ሰብአዊ ድጋፍ ማቅረብ መጀመሩንም ተናግሯል። በመጀመሪያ ደረጃ በጎርፍ ከሚያዙ ቦታዎች ሰዎች ሴፍ ወደ የሆነ ቦታ እንዲወጡ ተደርጓል። ጀማሪነትም ደግሞ ከወጡ በኋላ ሰብአዊ ድጋፍ የሚሆኑ ምግብ እና ምግብነት ያልሆኑ ቁሳቁሶች እየቀረበላቸው ይገኛል። ስልጤ ዞን እና ለማረቆ ወረዳ ለምሳሌ የክልል መንግስት እስካሁን ድረስ ሶስት መቶ ሀምሳ ኩንታል የሚሆን የምግብ ቤት የማድረስ ስራዎችን ሰርቷል። ዱቄት ብቻ ሳይሆን በተመሳሳይ መንገድ ከአንድ ሺህ በላይ ሊትር ዘይት ማለት ነው። ሳሙና፣ ሌሎች ለህጻናትና እናቶች ሆነ ሴቶች የሚሆኑ የንጽህና መጠበቂያ ቁሳቁሶች እነዚህ ሰዎች ከቤታቸው ስለተፈላቀሉ የማብሰያ እንዲሁም ደግሞ የመኝታ ምግብነት ያልሆኑ ቁሳቁሶች እየቀረበላቸው ይገኛል። ከፌዴራልና ከክልል ለተወጣጡ ባለሙያዎች የአደጋውን መንስኤም በማጥናት ላይ መሆናቸውንም ኮሚሽነሩ አመልክተዋል። አደጋው ጉዳት ማድረስ የጀመረው ባለፉት ሁለት ሳምንታት ውስጥ ነው ያሉት ኮሚሽነሩም ሰብአዊ ድጋፍ ከማቅረብ ጎን ለጎን ዘላቂ መፍትሄ ለማምጣት ጥረት በመድረግ ላይ መሆኑን ገልጿል። መሰረታዊ መነሻው የዝናብ መጠን መጨመር ነው ወይስ የግድቡ ደለል መሙላት ነው የሚለውን በጥናት ለይተን ዘላቂ መፍትሄ ለመስጠት በጋራ በጭንግት እየተሰረ ስለሆነ ይሄ በፌዴራል በክልልና እንዲሁም ደግሞ በዞን እና ማህበረሰቡን ባሳተፈ መንገድ የጥናት ቲሙ ከለየ በኋላ ዘላቂ መፍትሄ ለመስጠት መነሻውን የመለየት ስራ እየተሰራ ስለሆነ መቅኘት ይችላል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ባለፈው ሳምንት መጀመሪያ ባወጣው የማስጠንቀቂያ መግለጫም ለ11 ቀናት የሚኖረው ተደጋጋሚነት ያለው ከባድ ዝናብ ጎርፍና የመሬት መንሽራት የሚያስከትል አቅም ስለሚኖረው የሚመለከታቸው አካላት አስፈላጊውን ጥንቃቄ እንዲያደርጉ አሳስቧል። ይህንኑ የኢንስቲትዩቱን መረጃ የጠቀሱት የማዕከላዊ ኢትዮጵያ ክልል የአደጋ ስጋት ስራ አመራር ኮሚሽነር ማዕረጉ ማቴዎስ በክልሉም በጉራጌ በስልጥና በየሚ ዞኖች የጎርፍና የናዳም በሀዲያና በሀላባ ዞኖች ደግሞ የመሬት መሰንጠቅና የጎርፍ አደጋም እንደዚሁም በካምባታ የመሬት መንሸራተትና የጎርፍ አደጋዎች ሊከሰቱ እንደሚችሉ ጠቁመዋል። በመሆኑም ሕብረተሰቡም ቅድመ ጥንቃቄ እንዲያደርጉም አሳስበዋል። በተለይም ከመሬት መንሸራተት አደጋዎች ጋር በተያያዘም በማኅበራዊ ትስስር ገጻቸውም መልእክት ያሰፈሩት ጠቅላይ ሚኒስትር አብይ አህመድ በተለያዩ የአገራችን አካባቢዎች በመሬት መንሸራተት ወገኖቻችን በመጎዳታቸው የተሰማኝን ሀዘን ለመግለጽ ይወዳለሁ ብሏል። የሚመለከታቸው አካላት ለተጐጂዎች ተገቢውን ድጋፍ እንዲያደርጉ መመሪያ መሰጠቱንም ጠቅሰዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዮስ ሐዋሳም